የአውሮፓ ሕብረት በመግለጫው ዶክተር አብይ አህመድ በበዓለ ሹመታቸው ባሰሙት ንግግር ለዲሞክራሲ ለሕግ የበላይነት መስፈንና ለሰብአዊ መብቶች መከበር እንደሚሰሩ እንዲሁም ከኤርትራ መንግስት ጋርም ለመወያየት እንደሚፈልጉ የገለጹ መሆኑን በመጥቀስ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የጀመሯቸውን የኢኮኖሚና የፖለቲካ ማሻሻያ ፕሮግራሞችን ለመተግበር በሚያደርጉት ጥረት የህብረቱ ድጋፍ እንደማይለያቸው አስታውቋል። ሁሉ አቀፍ ውይይት ማካሄድና የአስቸኳይ ጊዜ አዋጁን የማንሳቱ ጉዳይ የማሻሻያ ፕሮግራሙ ሂደት አካሎች እንደሚሆኑ ያለውንም እምነት ህብረቱ በመግለጫው አስታውሷል። ዓለም አቀፍ የሰብአዊ መብት ድርጅቶችም በአዲሱ ጠቅላይ ሚኒስትር ዘመን የኢትዮጵያ የሰብአዊ መብት ይዞታ ይሻሻላል ብለው እንደሚጠብቁ ተስፋቸውን እየገለጹ ነው። በከፋ የሰብአዊ መብት ጥሰት የምትከሰሰው ኢትዮጵያ ከጥቂት ሳምንታት በፊት በሺ የሚቆጠሩ የፖለቲካ እስረኞችን በመፍታት አዲስ ጅማሬ ያሳየች ቢሆንም ዳግም የአስቸኳይ ጊዜ አዋጅ በመታወጁና አሁንም ታስረው የተፈቱ ሳይቀሩ የታሰሩ በመሆኑ መንግስት በሰብአዊ መብቶች መጠበቅና የህገ በላይነት መከበር ላይ ቁርጠኛ እንዲሆን እየተጠየቀ ነው። የነ እስክንድር ነጋን ዳግም መታሰር ተከትሎ ዓለም አቀፍ መንግስት ያልሆኑ ድርጅቶች ጥምረት የሆነው ሲቪከስ የተባለው ድርጅት እንዲሁም ከ40 በላይ የሚሆኑ የሰብአዊ መብት ድርጅቶች እስረኞች እንዲፈቱና የአስቸኳይ ጊዜ አዋጁ እንዲነሳ ለዶክተር አብይ አህመድ ከበዓለ ሹመታቸው በፊት ጥያቄ ማቅረባቸው የሚታወስ ሲሆን የሲቪከሱን የመንግስታቱ ድርጅት አማካሪ ሚስተር ቶር ሆደንፊልድን የአዲስ ተሿሚው ጠቅላይ ሚኒስትር ዶክተር አብይ አህመድ የበዓለ ሹመት ንግግር ተስፋ ጭሮባቸው እንደሆነ ጠይቂያቸው ነበር። ንግግሩ የሚያበረታታና በአገሪቱ ላሉ ድርጅቶች ሁሉ ጥሪ የሚያደርግ ነው። ይሁን እንጂ በርካታ ፍላጎቶች የተንጸባረቁበት ቢሆንም የፖለቲካ እስረኞች መፈታትን፣ የጸረ ሽብሩንና መንግስት ያልሆኑ ድርጅቶችን ነፃነትና እንቅስቃሴ የሚገድበውን ህግ መነሳትን የመሳሰሉት አስፈላጊ የማሻሻያ ፕሮግራሞች ላይ በግልጽ አልተናገሩም ብለዋል። አዲሱ ጠቅላይ ሚኒስትር በንግግራቸው ባለፉት ዓመታት የህይወት መስዋዕትነት ጭምር ለከፈሉ የመብት ተከራካሪዎችና ፖለቲከኞች ኃላፊነት በመውሰድ ይቅርታ መጠየቃቸው ጥሩና ተገቢ መሆኑን ሚስተር ቶር ገልጸው ተመሳሳይ ወንጀል እንዳይፈጸም የሚያስችል አሰራር ግን መዘርጋት ይኖርበታልም ብለዋል። በርካታ ሰዎችና ህፃናት ጭምር ያለበቂ ምክንያት የተገደሉበትን ሁኔታ እውቅና መስጠታቸውና ይቅርታ መጠየቃቸው ጥሩ ነው። ይሁንና የፖሊስና የጸጥታ ኃይሎች ከተገቢው በላይ ኃይል መጠቀማቸው የተለመደ አሰራር ነው ይህ መሰረታዊ ለውጥ የሚያስፈልገውና የጸጥታ ኃይሎች ሀሳባቸውንና ተቃውሟቸውን ጭምር በሰላማዊ መንገድ በሚገልጹ ላይ ከመጠን በላይ ኃይል እንዳይጠቀሙ የሚያደርግ አሰራር ሊዘረጋ ይገባዋል በማለት ሰላማዊ ሰዎች በጸጥታ ኃይሎች የሚገደሉበት ሁኔታ ማብቃት እንዳለበት አሳስበዋል ሚስተር ቶር አዲሱ የኢትዮጵያ ጠቅላይ ሚኒስትር በንግግራቸው ከኤርትራ መንግስት ጋር ያላቸውን አለመግባባት በውይይት ለመፍታት ስላደረጉ ጥሪና የሁለቱ መንግስታት አለመግባባት በዜጎች የሰብዓዊ መብቶች መከበር ላይ ስላለው ተጽዕኖም ተጠይቀው ነበር። ኢትዮጵያ ካሉባት በርካታ የማህበራዊና ኢኮኖሚያዊ ችግሮች አንጻር አላስፈላጊ ወታደራዊ ወጪዎችን ማስወገድ ይኖርባታል። መንግስት ቅድሚያ ሊሰጣቸው የሚገቡ በርካታ አጀንዳዎች ያሉት መሆኑ የሚታወቅ ሲሆን ከጎረቤቶችም ሆነ ከሌላ ጋር ወደ ግጭት መግባት የልማትና እድገት ፕሮግራሞችን የሚያሰናክል በመሆኑ ጥሪው ተገቢና የዜጎች መብቶች የሚከበሩባቸውን የማሻሻያ ፕሮግራሞች ለመተግበር የሚረዳ ነው ብለውታል። ሚስተር ቶር በመጨረሻም የእሳቸው ድርጅት ሲቪከስም ሆነ ሌሎች የሰብአዊ መብት ድርጅቶች ኢትዮጵያ የሰብአዊ መብት ሕጎችን እንድታከብር፣ የሕግን የበላይነት እንድታስጠብቅ የሚያቀርቧቸው ጥያቄዎች አሁንታዊ ምላሽ እንደሚያገኙ ተስፋ በማድረግ አዲሱ ጠቅላይ ሚኒስትር ከወዲሁ ሊያደርጓቸው ይገባል ያሏቸውንም ለዶቼ ቬሌ በሰጡት አስተያየት ገልጸዋል። ገበያ ንጉሴ ለዶቼ ቬሌ ራዲዮ ብራስልስ